በዝንቱ ቃለ ማይሌት ወዝንቱ ተወዘንቶ ባቤ ለዘይ ስእለኪ ብሲ ዘረከወም እንዳቤ በጽሕ በጣና ተሳጣው ይዮ ዘይቤ ማርያም እንቁዬ ክርስቲሎቤ ወመስተ ምግባር እምከርቤ ዘጸገየ ማይጸነኪ አፈወ ነባቤ